ከፍተኛው ሀገራዊ ምርጫ ከመካሄዱ በፊት የፖለቲካ ውይይትና ሀገራዊ መግባባት ያስፈልጋል ሲል የኦሮሞ ነጻነት ግንባር አስታወቀ። ሀገር በመምራት ላይ ያለው ፓርቲ የፖለቲካ ምህዳሩን አጥብቦ ምርጫ ለማካሄድ በመዘጋጀቱ በምርጫው ለመሳተፍ እንቅፋት ፈጥሮብኛል ሲልም ገልጿል። መንግስት በበኩሉ ኦነግ እያቀረበ ያለው ክስ መንግስትን የሚመለከት ሳይሆን የገዛ ፓርቲው የውስጥ ችግር ነው ሲል ምላሽ ሰጥቷል። ፀሐይ ዳምጠው ዝርዝሩን ተከታትለዋለች። የፊታችን ግንቦት በሚካሄደው ሀገራዊ ምርጫ ላይ ለመሳተፍ እንዳልችል ችግሮች ገጥሞኛል ሲል የኦሮሞ ነጻነት ግንባር ኦነግ አመለከተ። የኦነግ ሊቀመንበር አቶ ዳውድ ኢብሳ ለአሜሪካ ድምጽ በሰጡት አስተያየት ምርጫ ሂደት ሆኖ ሳለ ለምርጫ አስፈላጊውን ዝግጅት እንዳናደርግ ግን መንግስት ጫና አድርጎብናል ብለዋል። ምርጫ ማለት እንዲሁ ተነስቶ ምርጫ ካርዶች ሳጥን ውስጥ መክተት አይደለም። ሂደት አለው። ይህ ሂደት ለሁሉም እኩል ክፍትና ነጻና ዲሞክራሲያዊ የሆነ እንቅስቃሴ መኖር አለበት። እኩል ዝግጅት መኖር አለበት። እነዚህ ዝግጅቶች በሙሉ በእኛ ላይ በመንግስት መዋቅሮች ተዘግተውብናል። በሀጫሉ ግድያ ተሳቦ ትልቅ ዘመቻ ኦሮሚያ ውስጥ ተደርጎ በየቦታው አባሎቻችንና አመራር አባሎች በብዛት ጣሰ እንደዚህ የታሰሩትንም ፍርድ ቤት ሲለቃቸው ዝም ብሎ የፖሊስ ጣቢያ ማብጋል ማስረጃ ያለበት ጉዳይ ነው። አብዲ ረጋሳ የድርጅቱ የስራ አስፈጻሚ ኮሚቴ አባል ከአመት በፊት ነው የታሰረው። አራት አምስት ጊዜ ፍርድ ቤት ለቅቀው አሁን በሰበቡ ነው እዛ እስር ቤት እንዲቆይ ተደርጎ ያለው። ሚካኤል ቦረን እንደዚሁም የድርጅቱ ስራ አስፈጻሚ አካል ነው። ፖሊስ ነጻ ለቆት እዚህ ፖሊስ ጣቢያ ሁለተኛ ወር ውስጥ ነው ያለው። ከነሳ እያና የማዕከላዊ ኮሚቴ አባል ነው። ከሱ ጋር እንደዚሁ ፍርድ ቤት ለኮት እዛ ያለ ነው። በመቺስ ቶለሳ የሚባል በደል ያለ ማዕከላዊ ኮሚቴ አባል ነው። ስድስት ወር በላይ ነው እዛ ፖሊስ ጣቢያ ያለው። እስካሁን ድረስ ፍርድ ቤት አልቀረበም። እንደዚህ አይነት ቁጥሮች ብዙ ናቸው። እነዚህም በሙሉ እየተከታትለን ለመንግስት አቤት አቀርበዋል፣ ግን ምንም ሊሻሻል አልቻለም። አቶ ዳውድ አክለው በአዲስ አበባ ከተማ ጉልሌ ክፍለ ከተማ የሚገኘው ጽህፈት ቤታቸውን ጨምሮ በመላው ኦሮሚያ ያሉ የኦነግ ጽህፈት ቤቶች ተዘግቷል ሲሉ ገልጿል። አንደኛ እዚህ ዋነኛው ጽህፈት ቤታችን እኔ በፖሊስ ኃይል ተገድጄ የወጣሁበት እና ፖሊስ እስካሁን ድረስ በር ላይ ቆሞ ዋዲያ ተፍሎ የሚጠብቀው ትምህርት ቤቱ የእኛ አባሎች እንዳይገቡበት ይሄ በብቻ በወድም ዘንድ በማመልከቻው በተደጋጋሚ የተገባበት ነው የሚያውቀው ነው። እስካሁን ድረስ ከፍት ብሎ ካለ ቢሮ ነው ያለነው ማለት ነው። በዋነኛው ቢሮዎች በብልጽግና ፓርቲ የፖለቲካ ፓርቲዎችና ሲቪክ ማህበራት ጉዳዮች ኃላፊ ዶክተር አለሙ ስሜ የታሰሩ የኦነግ አመራሮችና ተዘግቷል የተባሉት የኦነግ ጽፈት ቤቶችን አስመልክቶ ለቀረበላቸው ጥያቄዎች ተከታዩን መልስ ሰጥቷል። ቤቱን ራሳቸው ተካሰው ነው ሁለት ቦታ ነው ሶስት ቦታ ተሰነጣጥቀዋል። እና ከእነዚህ ከስንጥጥቆቹ አንድ ሄዶ ለፖሊስ አመለከተ ቢሮ ይከበርልን እ የተከፋፈሉ ቡድኖች አንዱ አንዱን ከስልጣን አግዷል። የትኛቸው ሄዶ ፖሊስ ጋር እንዳመለክቱ ፖሊስ ይጠየቅ አመልክተው ነው ፖሊስ በማመልከቻው መሰረት ነው ቢሮው ንብረት እንዳይጠፋ ፋይል እንዳይሰረቅ በቁጥጥር ስራ ያዋለው ይሄ ነው ያለው። በእነሱ ክስ መሰረት ነው ማንም ገዢ ፓርቲ ወይ ሌላ አካል አልሄደም ይሄንን ያወቁት ይሄ ጥያቄ ቀርቦ ምርጫ ቦርድ ቦርድ ሰብሳቢያ ክብርት ወይዘሮ ስፖርት ከሚነቅሳ በሰጠችው መልስ ነው ይሄን እራሱ ያወቅሁት። ይሄ ነው የቢሮ ጉዳይ በተመለከተ የስራ አስፈጻ የሚታሰር ምን ይታሰር፣ የሚታሰር ወንጀለኛ ወይ ደግሞ በወንጀል የተጠረጠረ ሁሉ ይጠየቃል። በህግ ግን እስከማቆጥረው ያለ ጥፋት የተጠየቀ ካለ ይህ ማረጋገጥ ይቻላል። የኔ ስራ ፖሊስነት ስላልሆነ፣ የኔ ስራ አቃቤ ህግነት ስላልሆነ አሁን ስማቸውን የጠራሻቸው አላውቃቸውም፣ በአካልም አላውቃቸውም፣ የታሰሩበትን ጉዳይም አላውቅም። ይ ፖሊስ ነው የሚያውቅ የማይሆን መላመት ፍርድ ቤት ለቆ ፖሊስ አስር የሚባለው በሬ የወለደ ውሸት ነው የሚሆነው። ምክንያቱም ስልጣኑ ፍርድ ቤት ነው ያለው ፍርድ ቤት የወሰነው ውሳኔ ስራ ላይ ማወል ሲያቅተው ስራ ላይ ያላዋለውን አካል የመጠየቅ ከማሰር የመጠየቅ ስልጣን አለ። ይሄ ባለበት ሁኔታ እከሌ ፈቶ እከሌ አለቀቀም የሚለው ማለት ውሸት ነው። ኃላፊው አክሎ የኦነግ ችግር የመንግስት ሳይሆን የፓርቲው የራሱ የውስጥ ችግር ነው ብለዋል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ብሳ በበኩላቸው መንግስት ከምርጫ በፊት ማስቀደም አለበት ያሉትን ጉዳይ አንስቷል። አንደኛ የፖለቲካ እስረኞችን ሁሉንም መፍታት ካላንዳጅ አቅሎ ካላንዳጅ ቅድመ ሁኔታ፣ እንደዚሁም ደግሞ ቢሮዎችን መክፈት ሁሉ ካላንዳጅ አድሎ እንቅስቃሴዎችን ነፃ ማድረግ፣ ግጭቶች፣ ብዙ ቦታ ጦርነቶች ስላሉ እነዚህ ግጭቶችና ጦርነቶች እንዲቆሙ ውሳኔ ላይ ደርሶ በድርድር መኖር፣ በዚህ ድርድር የፖለቲካ ውይይት አድርጎ ለፖለቲካ ችግሮች ፖለቲካ መፍትሄ ማድረግ፣ በዚህ ፖለቲካ ውይይት የፖለቲካ መፍትሄ ላይ መድረስ፣ ካለበለዛ ምርጫ ብቻውን ተደጋግሞ ምርጫ ምርጫ ማለት መፍትሄ አምጥቶ በጣት የሚቆጠሩ ወራት የቀሩት ብሔራዊ ምርጫን አስመልክቶ ውዝግቡ ቀጥሏል። በቅርበት እየተከታተልን እንዘግባለን። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ